የዛሬው መልእክቴ እንደምትገምቱት በመዝሙር 23 ላይ የተመሰረተ ና እግዚአብሔር ረኛዬ ነው በሚለው ሀሳብ ላይ የተመሰረተ እና እግዚአብሔር ረኛዬ ነው ጠቃሚ እውነቶች በሚል ሀሳብ ላይ ነው የተመሰረተው። በጣም ጠቃሚ እውነቶች አሉበት፣ ይሄ መዝሙር መዝሙረ ዳዊት መዝሙር 23 በዚህ በዓለማችን ውስጥ በመጀመሪያ መዝሙርን የጻፈው ዳዊት ነው። ዳዊት ንጉሱ፣ ዳዊት የእስራኤል ንጉስ የነበረ ነው። የመጀመሪያው እስራኤልን ጠቅላላ በአንድ ላይ የገዛ ንጉስ ነበረ። በእርግጥ ዳዊት ወደ ንጉስነት የመጣው ከእረኝነት ነው እና ከእረኝነት የመጣ ሰው ስለነበረ በእረኝነት ወቅት የአባቶችን የአባቱን ቤት የአባቱን በጎች ይጠብቅ የነበረ ሰው ስለነበረ እረኝነት የሚባለው ነገር የሚጠይቀውን ነገር ሁሉ በተግባር ያየ የተገበረ ሰው እንደነበረ ነው የምናውቀው። ስለዚህ እረኝነት ምንድን ነው የሚጠይቀው? ዝም ብሎ ያለ ሕይወት ነው ወይ? አይደለም። እና ዳዊት ያውቃል በእረኝነት ውስጥ የሚደረጉ የነበሩ ነገሮችን። እና ከዛ የተነሳ ነው እግዚአብሔርን ሲያስብ ዳዊት ከራሱ ህይወት ጋር አዛምዶ እኔ በጎቼን እጠብቅ እንደነበረ እግዚአብሔርም ደግሞ የኔ ጠባቂ ነው ብሎ ነው እየዘመረ ያለው። እና በጣም የሚገርም እውነቶች አሉበት። እና እውነቶቹን በነጥብ በነጥብ እንሄድበታለን። እና ክርስትና የሚባለው እምነት በጣም ጠቃሚ መሆኑን የምታዩት ከአንዳንድ የመጽሐፍ ቅዱስ ክፍሎች እውነታ የተነሳ ነው። በእርግጥ የእግዚአብሔር ቃል ነው የሚናገረን እና እረኝነት የሚጠይቀውን ኃላፊነት፣ መስዋዕትነት፣ ድካም፣ መሰጠትን ዳዊት በደንብ ያውቅ ነበር። በእርግጥ አንዳንድ ራሱ የተናገራቸው ነገሮች አሉ። ለምሳሌ እስራኤላውያን በጎልያድ ፊት ቆመው ጎልያድ የእስራኤል ምርጥ ምርጥ ወታደሮች እና ንጉሡ ሳኦል ከኋላቸው ሆኖ ቆመው በነበረበት ቦታ ይሄ ፍልስጤማዊ ጎልያድ የሚባለው ሰው እየወጣ በጣም ረጅም ግዙፍ ሰው ነው። ትልቅ ጋሻ፣ በጣም ትልቅ ጦር የያዘ ሰው ነው። እየወጣ እስኪ ከእናንተ መካከል የሚገጥመኝ ማን ነው? ግጠሙኝ፣ ወንድ ካለ እያለ ይጠይቅ በነበረበት ጊዜ እስራኤል በሙሉ ሲንቀጠቀጥ፣ ልቡ ሲረበሽ ዳዊት አንድ ነገር ተናገረ። እኔ በጎቼን እጠብቅ በነበረበት ጊዜ አንዳንድ ጊዜ አንበሳ፣ አንዳንድ ጊዜ ድብ፣ እነዚህ በጣም አስፈሪ አራዊቶች ናቸው። በጎቹን ለመንጠቅ ሲመጡ እነዛን ድብንም አንበሳንም ሄጄ እቆራረጣቸው ነበር እና ከድብና ከአንበሳ እጅ አዳነኝ፣ ከዚህ ከፍልስጤማዊ እጅ ያድነኛል። ስለዚህ እኔ በጎቼን ስጠብቅ ሕይወቴን ሰጥቼ አደጋ ውስጥ እንኳን ገብቼ በጎቼን አድናቸው ነበር እያለ ሲናገር ታዩታላችሁ። እና ይህንን ነገር የተገነዘበ ሰው ነው። እና ታዲያ ይሄ መዝሙር በአማኞችም ሆነ በማያምኑ ሰዎች ማለት አፋዊ አማኞች በሆኑ ዝም ብሎ ስማዊ ክርስቲያኖች በሆኑ ሁሉ በጣም የተወደደና የታወቀ መዝሙር ነው። ህፃናት ይወዱታል፣ እግዚአብሔር እረኛዬ ነው የሚለውን እግዚአብሔር ጠባቂዬ ነው የሚለውን ወጣቶች ይወዱታል። በተለያየ መንገዱ ሲያልፉ እግዚአብሔር ጠባቂዬ ነው፣ እግዚአብሔር እረኛዬ ነው በማለት ይህም መዝሙር ያስታውሳሉ። አዋቂዎች ሰዎች እንደኔ ያሉ ይወዱታል ማለት በእድሜ የገፉ ሰዎች በጣም በእድሜያቸው ደግሞ ያረጁ ሰዎች ይህንም መዝሙር በጣም ነው የሚወዱት። በህመም ላይ ያሉ ሰዎች በአልጋ ላይ እየማቀቁ ሞት እየጠበቁ ያሉ ሰዎች ይህንም መዝሙር ከማንኛውም የመጽሐፍ ቅዱስ ክፍል ይልቅ በጣም ይወዱታል። እና እኔ ኢንኮረጅ የማደርጋችሁ በቃላችሁ እንድታውቁት ነው ይህንም መዝሙር እና ፓስተሮች፣ የቤተ ክርስቲያን አገልጋዮች ለሞት አፋፍ ለቀረቡ ሰዎችን ሄደው በሚጠይቁበት ጊዜ ከሚያነቡላቸው ምርጥ ጥቅሶች መካከል መዝሙረ ዳዊት 23 ነው። በጣም ያጽናናል፣ ሰዎችን ይደግፋል። እግዚአብሔር እንደማይለይ፣ እንደማይተው፣ እንደማይጥል የሚያሳስብ ክፍል ነው እና ይህንን ጥቅስ ማስተዋል እና ማስታወስ ለክርስትና እና ለምድር በምድር ላይ ለሚኖረው ህይወታችን በጣም ጠቃሚ ነው እና በማንኛውም ነገር እንዳንረበሽ እንዳንጨነቅ እንዳንርበተበት ተስፋ እንዳንቆርጥ ከሚያደርጉ የመጽሐፍ ቅዱስ ክፍሎች ውስጥ አንዱ ይሄ ነውና እኔ በጣም ነው ማበረታታችሁ። በቃላችሁ ያዙት እና አጥኑት፣ እና ከልባችሁ ከህይወታችሁ ጋር አዋህዱት። እግዚአብሔር ሲጠቅማችሁ ታያላችሁ። እና ይህንን ጥቅስ እንግዲህ ይህንን ክፍል በተለያዩ ጥቅስ ነጥቦች ነው የሚሄድበት። አንደኛ እረኝነትና እግዚአብሔር በሚል ንዑስ ርዕስ ጥቂት ነገሮችን ላሳያችሁ እፈልጋለሁ። አሁን ይህንን የዘመረው ዘማሪ ዳዊት ነው ብያችኋለሁ። እረኝነት የነበረውን ኃላፊነት ተግባር በደንብ ያወቀ ሰው በህይወቱ የተለማመደ ሰው ነው። ስለ ረኝነት የማያቅ ሰው አይደለም የጻፈው እና ይሄንን ግንዛቤ ውስጥ ወስደን በምስራቅ በማለት ዳዊት በነበረበት ጊዜ አሁን ይሄ እስራኤል አካባቢ ከነዓን ፊልስጤማውያን አሁን ያሉበት አካባቢ እስከ ሶሪያ ድረስ እስከ መካከለኛው ምስራቅ ብቻ የነበሩ ሰዎች እረኞቻቸው ምን ያደርጉ እንደነበረ እና ከእግዚአብሔር ጋር እንዴት ማዋሃድ እንዳለብን ጥቂት ነጥቦችን እናገራለሁኝ እና በምስራቅ አንድ እረኛ ሁልጊዜ ከበጎቹ ጋር አብሮ ነው የሚኖረው። ይገርማችኋል። እናንተ የበግ እረኛ ከሆናችሁ ከበጎቻችሁ ጋር ነው የምትኖሩት። ቤተሰቦቻችሁ ስንቅ ያመጡላችኋል፣ ወይም ለጥቂት ደቂቃ ሰው ተክታችሁ ስንቅ ይዛችሁ ትሄዱና እንደገና ትጠብቃላችሁና ከበጎቻችሁ ጋር አብራችሁ ነው የምትኖሩት እና አንድ እረኛ ከበጎቹ አይለይም፣ አብሯቸው ይሆናል። በጎቹን በራሱ የምልክት አሰጣጥ ይለያቸዋል። አንዳንዶቹን ኦፍኮርስ ሁሉንም ስም ሊሰጣቸው ይችላል፣ እያንዳንዳቸውን እና በስማቸው እየጠራ ይመራቸዋል እና እንዲከተሉት ያደርጋል። ጌታ ኢየሱስ ክርስቶስ ስለዚህ ስለ ምስራቅ አካባቢ እረኛ ሲናገር ዮሐንስ 10 ላይ በጎቹ እረኛው በጎቹን በየስማቸው እየጠራ ይመራቸዋል እና ያውቃቸዋል፣ በደንብ በደንብ ያውቃቸዋል በጎቹን እና አብሯቸው ከመኖሩ የተነሳ በበጎቹና በእረኛቸው መካከል ትክክለኛ መተዋወቅ ዴቨሎፕ ያደርጋል እና እረኛና በጎች ይተዋወቃሉ ማለት ነው። አንዱ የምስራቅ እረኛ ባህሪ ከበጎቹ ጋር አብሮ መኖር ነው። ሁለተኛው ባህሪ እዚጋ የጠቀስኩት በጎቹን መጠበቅ ነው። በጎቹን በቀንና በሌሊት ሳይተኛ ሳያንቀላፋ። ኦፍ ኮርስ ይሄ ሳይተኛ ሳያንቀላፋ እምለው ከሰው የተለየ ሱፐር ሂውማን ነው ማለት አይደለም። ያው ሁለት ሶስት እረኞች ይኖራሉ፣ አንዱ ሲተኛ አንዱ ነቅቶ ይጠብቃል የሚለውን ነጥብ ለማሳየት ነው እና ግን እግዚአብሔርን የሚያሳይ ነው። ይገርማቸዋል። መዝሙረ ዳዊት ላይ በመዝሙር 123 121 እነዚህ አካባቢ ላይ ስለ እግዚአብሔር ሲናገር መጽሐፍ ቅዱስ እግዚአብሔር የሚጠብቅህ እግዚአብሔር አይተኛም አንቀላፋም ብሎ ይናገራል። እና እረኛ ይሄ የበጎቹ እረኛ እግዚአብሔር የእግዚአብሔር እረኝነት ባለመተኛት፣ ባለመታከት ፈጽሞ ለደቂቃም እንኳን አይኖቹን ከበጎቹ ላይ ባለማንሳት የሚጠብቅ አምላክ መሆኑን ያሳያል። እና በሶስተኛ ደረጃ እዚህ ያስቀመጥኩት ከአደጋ ይመክትላቸዋል። በጎች ራሳቸውን ከአደጋ የመጠበቅ ኃይል የላቸውም። ስለ በጎች አንዳንድ ባህሪያት ብታውቁ ትደነቃላችሁ በጎች ራሳቸውን መከላከል አይችሉም ቀንድ ይኖራቸዋል ወንዶቹ በጎች እርስ በርስ ይዋጋሉ በእርግጥ ነገር ግን ራሳቸውን ከአውሬ የሚያድን ኃይል እና የሚያድን ትጥቅ የላቸውም ስለዚህ ከአራዊት ራሳቸውን መከላከል አይችሉም እና አቅማቸው ተፈጥሯዊ አጠቃላይ አሰራራቸው አይፈቅድላቸውም። ስለዚህ እረኛቸው ምንድን ነው የሚያደርገው? በማንኛውም ነገር ጣልቃ እየገባ ፊትለፊታቸው እየሄደ ከኋላቸው እየመጣ ይጠብቃቸዋል እና ጥበቃው ፍጹምና የማይቋረጥ ጥበቃ ነው የሚሆነው። እግዚአብሔርም ልክ እንደዛ ነው። እኛ ብዙ ነገሮችን በራሳችን ኃይልና ችሎታ ከብዙ ነገሮች ከብዙ አደጋዎች መከላከል አንችልም፣ ልክ እንደ በጎች እግዚአብሔር ግን የእኛ መከታ ነው። እግዚአብሔር ግን የእኛ ጠባቂ ነው። እግዚአብሔር ግን እኛን አይለየንም። እግዚአብሔር በፊትም በኋላም ይጠብቀናል። ይህንን ሀሳብ ነው አሁን እረኝነትና እግዚአብሔር በሚለው ውስጥ እንድታዩ የምፈልገው እና በአራተኛ ደረጃ ወደሚጠቀሙበት ቦታ እግዚአብሔር ይመራቸዋል። አሁን እንደምታውት እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል ሲል ታወታላችሁ። እና እግዚአብሔር እረኛው በጎቹን እንደሚመራው እግዚአብሔር ህዝቡን ይመራል። ወደ ምንድን ነው የሚመራቸው? ወደሚጠቀሙበት ቦታ፣ ወደሚጠቀሙበት ስፍራ፣ ወደሚጠቀሙበት ህይወት፣ ወደ ምግብ፣ መጠጥ፣ እረፍት ዘንድ ይመራቸዋል። አሁን እግዚአብሔር መከተል ዓለምን ከመከተል የበለጠ እና የሚያስደንቅ የሚሆነው ከዚህ የተነሳ ነው። እግዚአብሔር እኛን ወደሚጎዳን ቦታ በፍጹም በፍጹም ሊመራን አይችልም። በፍጹም። እና መጨረሻችን እንዲያመር መጨረሻችን እንዲሰምር እግዚአብሔር አምላካችን በእረኝነቱ በታላቅ እውቀቱና ጥበቡ ኃይሉም ይመራናል። ትናንሽ ግልገሎችን አምስተኛ ነጥቤ በትከሻው ላይ ተሸክሞ ሳይዝሉ ሳይደክሙ ከመንጋው እኩል እንዲሄዱ ያደርጋቸዋል። አንዳንድ ጊዜ የመምራቱ ቦታ ሩቅ ሊሆን ይችላል። ወደ ለመለመ መስክ የሚደርሱበት በኋላ የምናገርበት አለሁ እና ግልገሎች አይችሉም፣ ከአዋቂዎች እክል መሄድ አይችሉም እና በቦርሳ አላቸው የምስራቅ እረኞች እዚ ትከሻቸው ላይ እንደዚህ የሚያነግቱት እና እዚህ ቦርሻ ውስጥ በጎ ትንንሽ ግልገሎችን የሚያስቀምጡበት ነገር አላቸው እና እዛ ላይ ቁጭ አድርጎ አንዱም በግራ አንዱም በቀኝ አንዱም በትከሻው ተሸክሞ ነው የሚሄደው እና የሚደክሙትን የሚዝሉትን በትከሻው ተሸክሞ ሳይዝሉ ተስፋ ሳይቆርጡ ከሌሎቹ እኩል እንዲጋዙ ያደርጋቸዋል እና ይሄ እግዚአብሔርም ለእኛ የሚያደርገው ነገር ነው። በድካማችን ባለማወቃችን፣ አንዳንድ ጊዜ ሞኞች በመሆናችን እነዚህ በቃ ከመንጋው ጋር እኩል የማይሄዱ ናቸው፣ ወደኋላ ይቅሩ ብሎ ጥሎን አይሄድም። ተሸክሞን፣ ተንከባክቦን፣ በትከሻው ላይ አድርጎ በጎኑ ለጥፎ አብሮን የሚሄድ አምላክ ነው እግዚአብሔር። እንደዚህ አይነት መሪ ነው እና በስድስተኛ ደረጃ የጠፉትን ይፈልጋል። ቢቆስሉ ያክማቸዋል፣ እንዲፈወሱም አስፈላጊውን ሁሉ ያደርግላቸዋል። አንዳንድ ጊዜ በጎች ሞኞች ናቸው ይባላል እና ከመንጋው ጋር እንዳሉ በኋላ የምናገርበታሉ ጥቃቅን የሚጠቅሙ የሚመስሉ ነገሮችን እያዩ ፈቀቅ ደግሞም ፈቀቅ ደግሞም ፈቀቅ እያሉ ጭራሽ ከመንጋው ሊለዩ ይችላሉ። ያን ጊዜ እረኛው ወዲያውኑ ሄዶ ይፈልጋቸዋል። ቆስለው ከሆነ ያክማቸዋል እንዲፈወሱም አስፈላጊውን ሁሉ ያደርግላቸዋል። እኔ እንግሊዝ ሀገር ሞርስ የሚባል አካባቢ አንድ አምስት ስድስት ጊዜ ሄጃለሁ እና ብዙ የዋይልድ በጎች ያሉበት አካባቢ ነው። የማይታመን ነው። ይሄንን ስናገር ሰዎች ዋይልድ በጎች የማንም ንብረት ያልሆኑ በጎች እንግሊዝ ሀገር ይኖራሉ ብሎ ማንም ሰው አይገምትም፣ ግን አሉ እና እዛ አካባቢ በሄድኩበት ጊዜ እኔና አንድ ክሪስሎስ የሚባል ሰው ነው በረጅም ወክ መኪና አቁመን እንሄድ ነበር። እና አንድ መንገድ ላይ አንድ በግ ተኝቶ መነሳት አቅቶታል፣ ተኝቶ እዛ አለ። እና እረኛ ቢኖረው መጥቶ ብድግ ያደርገው ነበር። እና ምን እንደጣለው አይታወቅም፣ ግን ለመነሳት ይፍጨረጨራል፣ አልቻለም አራቱን እግሩን ወደ መሬት ለማምጣት ስለዚህ እኛ ብድግ አድርገን በእንትኑ በጸጉሩ አንስተን አቆም ነው እና እንዲሄድ አደረግ ነው። እና እረኛ በጎቹን ወደቁበት ቦታ ድረስ ፈልጎ ያገኝና ታመው ከሆነ ያክማል፣ ይንከባከባቸዋል፣ ቆመው በእግራቸው እንዲሄዱ ያደርጋቸዋል። እና በሰባተኛ ደረጃ እረኛ እነሱን ለመጠበቅ ህይወቱን ሁሉ አሳልፎ ይሰጣል። ለዚህ ነው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ ምን ብሏል? መልካም እረኛ እኔ ነኝ አለና፣ መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል ብሎ ተናግሯል። ልክ ቅድም ዳዊት እንዳደረገው አንበሳና ድቡን ልክ በጎች ሊበሉና በጎች ይዘው እንኳን ቢያገኝ ሄዶ ካፋቸው አስጥሎ ያድናቸው ነበር የራሱን ህይወት ሰውቶ ማለት ነው እና እነዚህን ሁሉ ስናውቅ ነው ዘማሪው እግዚአብሔርን የጠራበት አጠራር ግልጽ የሚሆንልንና እግዚአብሔር የእኛ ምረኛ ሊሆን እንደሚችል ማሰብ እንድንችል እግዚአብሔር አምላካችን ይሄ መዝሙር ተጽፎ እንዲቀመጥ ያደረገው እነዚህን ነገሮች በትክክል እግዚአብሔር ያደርጋቸዋል። ይጠብቀናል፣ አብሮን ይኖራል፣ ይመራናል ይንከባከበናል፣ ይመግበናል፣ በትከሻው ተሸክሞ ስንደክም ይወስደናል። እና ይህን ሁሉ ያደርግልናል። ግን እነዚህ ሁሉ እንዲደረጉልን አንድ ነገር የግድ ማድረግ አለብን። ምንድነው ማድረግ ያለብን ነገር? በዚህ በረኛው በእግዚአብሔር ላይ ልባችንን፣ ህይወታችንን፣ ነፍሳችንን በሱ ላይ አስታምነን፣ ማለትም በሱ ላይ እምነታችንን ጥለን እሱ የኛ እረኛ እኛ የእሱ መንጎች መሆናችንን እርግጠኞች መሆን አለብን። ለዚህ ነው ጌታችን ኢየሱስ ክርስቶስ ወደ ምድር የመጣው በቀራኒው መስቀል ላይ የተሰቀለው እኛ ወደ እግዚአብሔር መተን የእግዚአብሔር በጎች እንድንሆን እግዚአብሔር ደግሞ የእኛ እረኛ እንዲሆን ይህንን አስደናቂ መስዋዕትነት የከፈለልን፣ ክብር ሁሉ ለእግዚአብሔር ይሁን። አሁን ወደ ሁለተኛው ነጥቤ ሄዳለሁ። ሁለተኛው ነጥቤ የእረኝነቱ አባባል አስገራሚነት ነው። አሁን ይህን መዝሙር ቁጭ ብላችሁ እንደገና እንደገና እንደገና ስታነቡት በጣም የሚገርሙ የሚገርሙ ነገሮች አሉበት። እነዚህን አስገራሚ ነገሮች በዚህኛው ነጥቤ ላይ በሁለት ነጥቦች እናገርበታለሁ። እግዚአብሔር እረኛ ነው የሚለው አባባል ሁለት መሰረታዊ ነገሮችን በውስጡ የያዘ ነው እና አንደኛው እረኛዬ በሚለው ውስጥ ያለው አባባል ነው። አሁን ተመልከቱ። እግዚአብሔር አለና ዳዊት እረኛዬ ነው አለ። ይሄ እረኛዬ የሚለውን ስትመለከቱ በቃሉ መጨረሻ ላይ የ የምትል ፊደል አለች። ይቺ የ የምትለው ፊደል አመልካች ፊደል ናት። ምንድን ነው የምትለው እግዚአብሔር የኔ ነው የምትልናት ሌላ በምድር ላይ ማንም ሰው እንደሌለ ጀስት አሲዩም አድርጎ ነው ሰውየው የሚናገረው ዘማሪ የሚናገረው። እግዚአብሔር የሚባለው አምላክ የኔ እረኛ ነው ማለት ለሌሎች እረኛ አይሆንም ማለት አይደለም፣ ግን የኔ በግሌ የኔ ነው እግዚአብሔር የኔ እረኛ ነው የሚል መልእክት ነው ያለበት። አንዳንድ ነገሮችን እዚህ ጋ እናገራለሁኝ። አጠራሩ ወይም አባባሉ እግዚአብሔር እረኛ ነው ብቻ ቢል ኖሮ ጀስት አሲዩም አሁን እግዚአብሔር ረኛ ነው ብቻ ቢል ኖሮ የ ባትኖርበት ይቺ የኔ የምትለው አመልካች ባትኖርበት እግዚአብሔር የኔ ነው የሚል ትርጉም ሊሰጠን አይችልም ነበር። አጠቃላይ እረኛ ነው ግን የኔ ነው የኔ አይደለም የሚለውን መወሰን አንችልም ነበር። እና ለዚህ ነው እግዚአብሔር ረኛ ብቻ ቢባል ኖሮ የሰዎች ሊሆን ይችላል፣ ግን የኔ ነው ለማለት ደፍረን መናገር አንችልም ነበር። ለዚህ ነው ረኛዬ ነው የሚለው ግን ደፍረን የኔ ነው፣ የኔ ጠባቂ ነው፣ የኔ መጽናኛ ነው፣ የኔ መበረታቻ ነው፣ የኔ ጉልበቴ ነው፣ እኔን ሁሉ ጊዜ ሳያቋርጥ የሚያየኝ ነው የሚለው ነጥብ ላይ እንድንመጣ ያደርገናል ማለት ነው ኦ እግዚአብሔር ረኛዬ ነው ስንል በጣም አስደናቂ የሆነ ትርጉም እና በረከት እና ስሜት ውስጣችን ውስጥ ይፈስልናል። አዎ ለሌላ ሰው ባልሆነ መንገድ ለሌላ ሰው አይሆንም ማለት አይደለም ግን፣ ለእኔ ግን የተለየ የራሴ አብሮኝ የሚሆን የአብሮኝ የሚወጣ የሚገባ የማይለየኝ ጠባቂ ነው ማለት ነው። በሁለተኛ ደረጃ የምናገርበት ነጥብ ይሄ እግዚአብሔር እረኛዬ ነው የሚለው አባባል አስገራሚነቱ እግዚአብሔር በጊዜ አጠቃቀም ውስጥ በጊዜ አገላለጽ ውስጥ ለእኔ የሚሆነውን ነገር የሚናገር ነው። ጀስት አሁን ሀሳባችሁን እንደገና እንድታስቡበት ለማድረግ እግዚአብሔር እረኛዬ ነበረ ቢባል ኖሮ የመቼ እረኛ ነበር? የትናንትና የአምና የዛሬ ሳምንት ወይም ያለፉት ዓመታት ብለን ነው የምንናገረው። እግዚአብሔር እረኛዬ ይሆናል ብንል ደግሞ ነገ ተነጎዳ ወይም የወደፊት እረኛ ይሆናል የሚልን ሐሳብ ነው የሚሰጠው። ግን እዚህ ጋር ያለው ሐሳብ እግዚአብሔር እረኛዬ ነው። መቼ? አሁን ነው። አሁን አሁን የሚባለው ጊዜ እስካላለቀ ድረስ፣ እስካልተፈጸመ ድረስ እስካልተወገደ ድረስ እግዚአብሔር የዘወትር ምኔ ነው እረኛ ነው ማለት ነው። የየ ደቂቃው የየ ሰከንዱ እና አባባሉ በጣም አስገራሚ ነው ያልኩበት ምክንያት የተገለጸው በፕሬዘንቴንስ ነው። ቅድም በኃላፊ ጊዜ አይደለም ወይም ደግሞ በወደፊት ጊዜ አይደለም። በአሁን ጊዜ ነው፣ በፕሬዘንቴንስ ነው። እና ፕሬዘንትሊ አሁን እግዚአብሔር የኔ እረኛ ነው እና አሁን ባለሁበት ቦታ እኔ ብቻዬ ነኝ፣ የሚጠብቀኝ የለም፣ አብሮኝ የሚሆን የለም፣ ብቸኝነት ይሰማኛል ለማለት ክርስቲያን ሊነሳ አይችልም። ምክንያቱም አሁንም አሁንም አሁንም እግዚአብሔር ጠባቂው ነውና። እና ይህንን መገንዘብና ማሰብ ትልቅ መጽናናት ነው። አባባሉ በጣም አስገራሚ ነው። በነገራችን ላይ እዚህ አንድ የተናገርኩት ነገር አለ። መጽሐፍ ቅዱስ ላይ ያሉ የተስፋ ቃሎች በሙሉ በእንደዚህ በፕሬዘንቴንስ ታይም ነው የተገለጡት። ለምሳሌ የዘላለም አምላክ መጽሐፍ ቅዱስ ምን ይላል? ብሉይ ኪዳን ላይ የዘላለም አምላክ መጠጊያችን ነው ይላል። የእግዚአብሔር የዘላለም አምባ ነው ይላል። መቼ? አሁን ነው። አሁን አሁን እግዚአብሔር መጠጊያችን ነው። አሁን እግዚአብሔር አምባችን ነው። የዘላለም ክንዶች ይልና እዚህ ሙሴ መጽሐፍት ላይ ከአንተ በታች ናቸው የዘላለም ክንዶች። የዘላለም ክንዶች አሁን ከአንተ በታች ናቸው፣ ደግፈውሃል፣ ይዘውሃል፣ መቆሚያህ መታመኛህ ሆነውልሃል። እስራኤላውያን አማኞች እውነተኛ አማኞች ይነገራቸው የነበረው ነገር እግዚአብሔር የሚባለው አምላክ አሁን ያለ አምላክ ነው። አሁን የሚረዳ አሁን የሚደግፍ፣ ለአሁን የሚባለው የጊዜ መግለጫ እስካላለቀ ድረስ አብሮን የሚሆን አምላክ ነው እና በየደቂቃው፣ በየሰከንዱ፣ በየፍራክሽን ኦፍ የሰከንድ እግዚአብሔር ከእኛ ጋር መሆኑን የሚያሳይ እውነታ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ባለፈው ሳምንት ስለታላቁ ተልእኮ ስናገር ትዝ ይላችሁ እንደሆነ ምን ብሏል? እነሆ ሂዱ ወንጌልን ለፍጥረት ስበኩ፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋራ እሆን አለሁ አይደለም ያለው። ወደፊት ከእናንተ ጋራ ነኝ ነው ያለው። ነኝ ፕሬዘንቴንስ ነው። ስትተኙ፣ ስትነሱ፣ ስትበሉ፣ ስትጠጡ፣ ትምህርት ቤት ቁጭ ስትሉ፣ ስራ ቦታ ስትሄዱ፣ እኔ ከእናንተ ጋር ነኝ። በጣም አይገርምም? የፕሬዘንቴንስ እግዚአብሔር ነው። እግዚአብሔር አምላካችን እና ለዚህ ነው አሁን ዮሐንስ 10 ቁጥር 7 ላይ እኔ አለ ጌታ ኢየሱስ የበጎች በር ነኝ። መቼ? አሁን። እንደገና ደግሞ እኔ አለ መልካም እረኛ ነኝ። መቼ? አሁን። ፕሬዘንትሊ የሚልን ሐሳብ ነው እግዚአብሔር እየተናገረ ያለው እና ይህንን አባባሉን ስናስብ ነው ክርስትና በጣም ልዩ የሆነ እምነት የሚሆንልን እና እግዚአብሔርን ላለማሳዘን በተለያየ አጋጣሚ በኃጢአት ውስጥ ኢንቮልቭ እንዳናደርግ እና በሞኝነት ውስጥ እንዳናልፍ የሚያደርጉ ከሚያደርጉ አንዳንድ ነገሮች መካከል መጽሐፍ ቅዱሳዊ እውነቶች መካከል ይሄ እግዚአብሔር እረኛዬ ነው አሁን አሁን አሁን የሚለው ሐሳብ አለበት ማለት ነው። በሶስተኛ ደረጃ የምናገርበት ነጥብ የእግዚአብሔር እረኝነት ስራዎች፣ ቁጥር አንድ ቁጥር ሁለት ቁጥር ሶስት ብዬ አስቀምጫቸዋለሁ። የእግዚአብሔር እረኝነት ስራ እግዚአብሔር እረኛዬ ነው እና አሁን ረኛዬ ነው እና እሱ የኔ ረኛ ነው። ግን ምንድን ነው የሚያደርግልኝ የሚል ጥያቄ መጠየቅ እንችላለን። ምን ያደርግልኛል እግዚአብሔር? የመጀመሪያው ዘማሪው ካቀረባቸው ዝርዝሮች መካከል የመጀመሪያው የሚያሳጣኝ የለም የሚል ነው። ይገርማል። ተመልከቱት። እግዚአብሔር ረኛዬ ነው አለና ይሄ ረኛዬ የኔ ረኛ ፕሬዘንትሊ፣ አሁን የኔ ረኛ የሆነው እግዚአብሔር መሰረታዊ ፍላጎቶችን በተመለከተ የሚያሳጣኝ ነገር የለም። መሰረታዊ ፍላጎቶቼ ምን ምንድን ናቸው? እዚህ ስላይዱ ላይ አልጻፍኩትም ግን መሰረታዊ ፍላጎቶቼ መብላት መሰረታዊ ፍላጎቴ ነው። መጠጣት መሰረታዊ ፍላጎቴ ነው። መጠጊያ ማግኘት መሰረታዊ ፍላጎቴ ነው። መልበስ መሰረታዊ ፍላጎቴ ነው። ጥበቃ መሰረታዊ ፍላጎቴ ነው። እነዚህ መሰረታዊ የሚባሉ ፍላጎቶችን በተመለከተ እግዚአብሔር የሚባለው የኔ እረኛ በመሰረታዊ ፍላጎቶቼ አንጻር እጦት የሚባል ነገር እንዳይ አያደርገኝም። የሚያሳጣኝ የለም። መሰረታዊ ፍላጎቶችን በሙሉ ያሟላልኛል እና ያሳካልኛል። እዚህ ስላይዴ ላይ የጻፍኩት አንድ ሰው ብዙ የንብረት ክምችትና ሀብት አለኝ እና ብሎ ቢናገር አንድ ሰው ብዙ ሀብት አለኝ፣ ክምችት አለኝ፣ ኢንቨስትመንት አለኝ። ስለዚህ እኔና ሚስቴ እና ቤተሰቦችን ወደፊት ለጡረታችንና እስከምንኖር ድረስ ምንም የሚጎለኝ ነገር አይኖርም በማለት ቢናገር፣ ዌል በጣም ጥሩ ንግግር ነው። ሰዎች ሁሉ እንደዛ ማሰብ እና ማድረግ ይችላሉ። ግን አንድ በጣም አስጨናቂ ነገር አለ እንዲህ ብሎ በመናገር ውስጥ በምድር ላይ ምንም አይነት ንብረት ይኖረን ምንም አይነት የምድራዊ ዋስትና አለን ብለን ብንል የምድር ቦርሳ ቀዳዳ በቀዳዳ የተሞላ መሆኑን ማወቅና መገንዘብ አለብን። የምድር ቦርሳ፣ የምድር ንብረት፣ የምድር ክምችት ዘለቄታዊ እና አዛላቂ ነገር አይደለም። ቢሆን ኖሮ ዘማሪው እዚጋ ያለው ዘማሪ ንጉስ ነው። ይሄንም ማሰብ አለባችሁ እና እኔ በዙፋኔ ላይ ነው ያለሁት እና ዙፋኔ የሚያሳጣኝ ነገር የለም። ወታደሮች አሉኝ፣ በጣም የታወቁ በጣም የታወቁ በጣም ጀግኖች የሆኑ አንዳንዶቹን። የዳዊትን ወታደሮች ጀግንነት መጽሐፍ ቅዱስ ሲናገር አንዳንዶቹ በሰይፋቸው ከጠላት ከፍልስጤማውያን ጋር ሲዋጉ አንድ ሺህ ሰው እስከሚገድል ድረስ እና እጁ ከሰይፉ እጀታ ጋር እስኪጣበቅ ድረስ ያን ያህል ጀግና ነበር ተብሎ የተነገረላቸው ሰዎች አሉ። ጀግኖች ስላሉኝ እኔ በቃ ማጣው ነገር የለም ድል የኔ ነው ብሎ ሲናገር አታዩትም? እና ሀብት ስላለኝ ንብረት ስላለኝ ብርና ወርቅ ስላለኝ ለነገሩ ዳዊት በጣም ብዙ ሺ ብርና ወርቆች ነበሩት። እንደዛ አላለም ዳዊት ምንድን ነው ያለው? እግዚአብሔር እረኛዬ ስለሆነ የሚያሳጣኝ ነገር የለም። እረኛዬ፣ እግዚአብሔር እረኛዬ፣ እግዚአብሔር የእኔ እግዚአብሔር፣ የሰማይና የምድር ፈጣሪ እግዚአብሔር፣ የሚታዩትንና የማይታዩትን የፈጠረ እግዚአብሔር፣ ውስጤን የኔን ውስጥ፣ ሴሎቼን፣ ደምስሬን የሚመራመር እግዚአብሔር፣ የሚያስፈልገኝ ኖሮ የሚያስፈልገኝ ነገር ኖሮ በፍጹም የሚያሳጣኝ ነገር የለም። አው፣ እግዚአብሔር የእኛ ረኛ ሳይሆን ሚሊዮነሮች ልንሆን እንችላለን። ሚሊዮነሮች ሆነን እግዚአብሔር ስለሌለን ከድሃዎች እንዳንዱ ነው የምንሆነው። ምክንያቱም የእግዚአብሔር እጅ በእኛ ላይ አይኖርምና፣ እግዚአብሔር ከኛ ጋር ሆኖ ድሃዎች እንኳን ብንሆን በእውነት ባለጠጎች ነው የምንሆነው። ምክንያቱም እግዚአብሔር የሚያስፈልገንን ነገር አያሳጣንምና። እነዚህ እነዚህን ነገሮች ታዩበታላቸው። ይህንን ጥቅስና በጣም አስደናቂ ስለሆነ በደንብ ከውስጣችን ከነፍሳችን ጋር ልናዋህደው ይገባል። በሁለተኛ ደረጃ የረኝነቱን የእግዚአብሔርን የረኝነት ስራዎች ሲናገር በለመለመ መስክ ያሳድረኛል ብሎ ነው የተናገረው። እግዚአብሔር መልካም እረኛ ነው እና ይሄ በለመለመ መስክ ያሳድረኛል የሚለው ቃል በተለይ ያሳድረኛል የሚለው የሂብሩ ቃል ያሳርፈኛል ማለት ነው። ታውቃላችሁ በጎች እንደኛ ቁጭ አይሉም። በጎች አራቱን እግራቸውን አጥፈው ምንድን ነው የሚሉት? መሬት ላይ ጋደም ነው የሚሉት፣ አይደለም? ያንን ነው እረፍት ብሎ መጽሐፍ ቅዱስ የሚጠራው እና ነሰሰሪ ሌሊቱን በሙሉ ያስተኛኛል የሚል ሀሳብ አይደለም ያለው እና የለመለመ መስክ ለበጎች በጣም ጠቃሚ ነው። በዛ በረኝነት ዓለም ውስጥ በምስራቅ ለበጎች የሚበላ ነገር ማግኘት በጣም አስፈላጊ ነገር ነው። ስለዚህ እረኛ ሁል ጊዜ ከሚያደርጋቸው ሌሊትና ቀን ከሚያሳስበው ነገር አንዱ እነዚህ በጎች ነገ ምን ይበላሉ ነው። ስለዚህ የለመለመ ቦታ መወሰድ አለባቸው እና ይሄ በጣም አስፈላጊ ነው። ምክንያቱም አንዳንድ ጊዜ ከፀሐዩ መግነን የተነሳ ሳሮች ይደርቁና ይጠወልጉና በጎች የሚበሉ ነገር ያጣሉ። ስለዚህ እዚህ አካባቢ በጎች የሚበሉት ካጡ እረኛ የት አካባቢ ነው የለመለመ መስክ ያለው ብሎ በማሰብ በማጠያየቅ ወደዛ አካባቢ ይዟቸው ይሄዳል እና በለመለመ መስክ ወስዶ ያሳርፋቸዋል እና እዛ ተመግበው እረክተው ጠግበው ያርፋሉ። እና እግዚአብሔርም ልክ እንደዚህ ነው የሚያደርገው። እግዚአብሔር በምሪቱ እኛን በለመለመ ቦታ ላይ እረፍት ይሰጠናል፣ ያሳርፈናል። እረፉ ይለናል እና የሚያስፈልገንን ነገር ያቀርበልንና ይሄ ነው በቃ የሚያስፈልጋችሁና ብሉ፣ ጠጡ፣ እርፍ በሉ ደግሞ ብሎ እንድናርፍ ያደርገናል። ግን አንዳንድ ጊዜ ሰዎች እረፍት አይፈልጉም። ይገርማቸዋል። ብዙ ሰዎች ማረፍ አንፈልግም ይላሉ። እግዚአብሔር እረፉ ሲላቸው መልካም እረኛ ነኝ እኔ አሁን እነዚህ እነዚህ እነዚህን አድርጌላቸዋለሁ እና ስራ አትስሩ አይደለም ግን ለነፍሳችሁ ረፍት ያስፈልጋችኋል። እስኪ እረፍ በሉ። በአይምሯችሁ፣ በሀሳባችሁ አትቅበዝበዙ። አሁን ትናንትና እኔ እዚህ ቨርጂኒያ አካባቢ ካለች አንዲት ክርስቲያን ጋር ረጅም ውይይት አደርግ ነበር እና ቨርጂኒያ አካባቢ እረፍት እኮ የሚባል ነገር የለም ማለች። ምክንያቱም ሰው በሙሉ ጠዋት ተነስቶ ስራ፣ ከሰዓት ስራ፣ ማታ ስራ፣ ሌሊት ስራ እና ራሷን ስትነግረኝ እኔ ስልሳ ሰዓት ነው የምሰራው በሳምንት ውስጥ ስትለይ ነበር እረፍት የሚባል ነገር የለም። እረፍት ግን በጣም አስፈላጊ ነው። ረፍት ሰዎች ሲያጡ የሚሆኑ አንዳንድ ነገሮችን እናውቃለን። ረፍት ማጣት ከሀይል ማጣት ጋር የተያያዘ ነገር ነው። ረፍት ማጣት ከብርታት ማጣት ጋር የተያያዘ ነገር ነው። ረፍት ማጣት የጸባይ ለውጥ ያመጣል። አንዳንድ ሰዎች ረፍት በማጣት ቁጡዎች ይሆናሉ፣ ነጭናጮች ይሆናሉ፣ ትግስት የለሾች ይሆናሉ። አንዳንድ ሰዎች እረፍት በማጣት ስራቸውን እራሱ በጥራትና በተገቢው መንገድ የመስራት ችሎታቸው ይወሰዳል። እዚህ ሀገር ብዙ ሰዎች በመኪና አደጋ ከሚሞቱበት አንዱ ምክንያት እረፍት ከማጣት የተነሳ እየነዱ እንቅልፍ ስለሚወስዳቸው ነው፣ እና በጣም አደገኛ ነገር ነው። ስለዚህ አንዳንድ ሰዎች ከሰዎች ጋራ በቀላሉ የሚጣሉ ይሆናሉ። አኩራፊዎች ይሆናሉ። አጉረምራሚዎች ይሆናሉ እና ሌላውን ሰው በሆነ ባልሆነ ነገር ከሳሾች ይሆናሉ። እና እረፍት ማጣት በጣም ጎጂ ነው። ስለዚህ እረኛው ለበጎቹ ለመለመ ቦታ ላይ ወስዶ እንዲበሉ እንዲጠጡ ካደረገ በኋላ እስኪ እረፍ በሉ ደግሞ ብሎ እንዲያርፉ ያደርጋቸዋል። እግዚአብሔር እረፍት እንድናደርግ ይፈልጋል። በረኝነቱ እና እግዚአብሔር እረፍት እንድናደርግ ፈልጎ አናርፍ ስንል ግን በራሱ መንገድ ያሳርፈናል። ይህንን ከተለያዩ የክርስቲያኖች ምስክርነት ሰምቻለሁ። አንዳንድ ወንድሞችና አንዳንድ እህቶች በጣም ቢዚና አይምሯቸው በቃ አላርፍ ከማለቱ የተነሳ አንዳንድ ህመም በነሱ ላይ እግዚአብሔር ያመጣና ሆን ብሎ ሆስፒታል ውስጥ ቁጭ እንዲሉ ያደርጋቸዋል ለሳምንት፣ ለ15 ቀን እና አንዳንዶቹ ከሆስፒታል ከወጡ በኋላ ኦ ያ ሆስፒታል የኔ የለመለመ መስክ ነበረ። ምክንያቱም እዛ በነዛ 15 ቀን ወይም 10 ቀናት የጸጥታ ጊዜ እዛ ብቻዬን ታሽጌ በነበረበት ጊዜ አይምሮዬን ወደ እግዚአብሔር ቀና አድርጌ መጽሐፍ ቅዱሴን እያነበብኩ በግል ከእግዚአብሔር ጋር በመገናኘት ኃይሌ ታድሷል፣ ብርታቴ ታድሷል፣ መጽናናት ፈሶልኛል፣ መንፈስ ቅዱስ በቀጥታ እንዲመራኝ አድርጎኛል እና ጠቅሞኛል። ያ የሆስፒታል ቆይታዬ ወይም ያ የሕመም ወቅቴ በቤት የሚሆን የትም ቦታ የእኔ የለመለመ መስኬ ነበር ሲሉ ተሰምተዋል። እና እግዚአብሔር አናርፍ ስንል በራሱ መንገድ ያሳርፈናል። ግን እግዚአብሔር በሚፈቅደው መንገድ ለማረፍ ብንነሳ ግን በጣም በረከት በላያችን ላይ ይፈስልናል። እና የእግዚአብሔር እረኝነት ስራዎች ውስጥ አንዱ በለመለመ መስክ ማሳረፍ ነው። የሚያስፈልገንን ነገር ሰጥቶ እረፉ ማለቱ ነው። እና ይሄ ለእኛ በጣም ጠቃሚ እንደሆነ እንድናስብ ያስፈልጋል። በሁለተኛ ደረጃ የምናገርበት የእግዚአብሔር የረኝነት ስራዎች አራት ነገሮች ነው የምናገረው። ፈጠን ብዬ ጨርሳቸዋለሁ እና ይጠቅማቸዋል ብዬ አስባለሁኝ። ሶስተኛው እዚ ጋ ያለው ነገር በእረፍት ውሃ ዘንድ ይመራኛል ይላል። በለመለመ መስክ ያሳድረኛል ቁጥር ሁለትን ነው እያነበብኩ ያለሁት። በእረፍት ውሃ ዘንድ ይመራኛል። ይሄ የእረፍት ውሃ እረኛው ወስዶ ከለመለመ መስክ አካባቢ የሚገኝ ንጹህ ልክ እኛ ሀገር ምንጮች አሉ የምንጭ ውሃ ነው እና ረብሻ የሌለበት ፀጥ ያለ ኩልል ብሎ የሚሄድ ውሃ ነው እና በጎች ያንን ይወዳሉ እና ያንን ጠጥተው በጎች ይረካሉ። ለእርካታ በጣም አስፈላጊ ነው። እና ይሄ የውስጣዊ እርካታ የነፍስን እርካታ የመንፈስን እርካታ የአይምሮን እርካታ ሁሉ የሚመለከት ነገር ነው እና እግዚአብሔር ልክ እረኛ በጎቹን ወደ እርካታ ቦታ እንደሚወስዳቸው እኛንም ወደ እርካታ ቦታ ይወስደናል እና በጽድቅ መንገድ በራሱ መንገድ ይመራናል እግዚአብሔር አምላካችን። እና ሁላችንም እኛ የሰዎች ልጆች እንደ በጎች ምሪት ያስፈልገናል። በጎች ራሳቸውን ወደ እረፍት ውሃ ዘንድ መምራት አይችሉም። ስለዚህ እግዚአብሔር እንደ እረኛ ጣልቃ ገብቶ ፍለፊታችን እየሄደ ወደ እረፍት ውሃ ዘንድ ይመራናል እና ምሪት የእግዚአብሔር ምሪት የማያስፈልገው ሰው የለም። ለዚህ ነው መዝሙር 25ም ቅድም ያነበብኩላቸው መዝሙር 25 ላይ ዘማሪው የተናገረው ነገር ምንድን ነው? ቁጥር ሶስትና አራት ላይ በተለይ ቁጥር አራት ላይ ፍለጋህን አቤቱ፣ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ። አንተ የመድኃኒቴ አምላክ ነህ፣ አዳኝ ነህ፣ በእውነትህ ምራኝ አስተምረኝም። ስለዚህ እግዚአብሔር እንዲመራን፣ እንዲያስተምረን፣ በእውነቱ እንዲመራን። እግዚአብሔር በእውነቱ የማይመራን ከሆነ ሰይጣን በውሸቱ ይመራናል። አለም በውሸቷ ትመራናለች ስጋችን ስጋዊ ፍላጎታችን በውሸት ይመራናል እና ገደል ውስጥ ይከተናል እና እግዚአብሔር አምላካችን ሊመራን የሚፈልግ አምላክ ነው ስለዚህ እኔ እዚህ ስላይዴ ላይ ከጻፍኩት ነገር አንዱ ምንድን ነው በጎች ነገሮችን የማየት ችሎታቸው እንደኛ አይደለም ያው እንስሶች ናቸው ታውቃላችሁ እና አሁን አሁን ከለር ብላይንድ እንዳይደሉ ታውቋል። ከለርም ይለያሉ አረንጓዴ ደረቅ ነገር ይለያሉ። ግን በጎች ይሄ ሰፊ የማየት ነገሮችን በስፋት ማለት ሰፊ ፊልድ ኦፍ ቪዥን አላቸው ተብሎ ይታወቃል። ግን ፎከስ ያደረገ ፊልድ ኦፍ ቪዥን የላቸው ይሄ ነገር ምንድን ነው ብሎ በትክክል አጣርቶ የማየት ችሎታ የላቸውም። ይባላል በተለይ አፍንጫቸው ጋር የደረሰ ነገርን ማየት አይችሉም። ማለት ሾርት ሾርት አይሳይት እንዳላቸው አይነት ማለት ነው። እና ስለዚህ በጎች ለህይወታቸው የሚታመኑበት ነገር ቢኖር የማየት ኃይላቸውን ሳይሆን የማሽተት ኃይላቸውን ነው። በተለይ ጠላቶችን ተኩላ ወይም ደግሞ እነዚህ የመሳሰሉን ነገሮች ሲመጡ የእያንዳንዱን ሽታ ያውቃሉ በኔቸር ስለዚህ ለማምለጥ ይሞክራሉ። ግን የማየት ችሎታቸው በጣም ደካማ ስለሆነ ይሄ እረኛው ነው የሚረዳቸው፣ በማየት በኩል ልክኛም እንደዚህ ነገሮችን በስፋት ማየት እንችላለን። እንደዚሁ ግን ጎጂና ጎጂ ያልሆነውን ነገር ለመለየት በጣም እንቸገራለን። በተለይ በኃጢአት ስለተወለድንና ኃጢአታዊ ተፈጥሮ ስላለን እና እግዚአብሔር አምላካችን መልካምንና ክፉን እየለየ ሊመራን ይገባል እና በጎች ምሪት ያስፈልጋቸዋል። እኔና እናንተም ምሪት ያስፈልገናል። ይህንን ስናገር ምሪትን በተመለከተ በምንም አይነት መንገድ በራሳችን ምሪት፣ በራሳችን አካሄድ እንዳንታመን እግዚአብሔር አምላካችን እንደሚፈልግ ላሳስባችሁ እፈልጋለሁ እና በእረፍት ውሃ ዘንድ ይመራኛል። በብሉይ ኪዳን በእረፍት ውሃ ዘንድ ከብቶቻቸውን እንደዚህ በታሰበ መንገድ የመሩ ሁለት ሰዎችና እዛ ቦታ እግዚአብሔር ምን እንዳደረገላቸው ተጽፎ እናገኛለን። ርብቃ ርብቃ የይስሐቅ ሚስት የሆነችው ርብቃ የአባቷን በጎች ለማጠጣት ወደ ጉድጓድ ውሃ ስትመጣ የአብርሃም ሎሌ የአብርሃም አገልጋይ እዛ አያት፣ ተዋወቃት ከዛ ለይስሐቅ ሚስት እንድትሆን እዛ ቦታ ታጨች እና እነዚህ በጎቻቸውን የሚጠብቁ ሰዎች ለበጎቻቸው የሚያደርጉትን ጥበቃ፣ ምሪት ትመለከታላችሁ። ሙሴ ሙሴ ያገኛት ሚስቱ ራሱ የምድያማዊው ዮቶር የሚባለው ሰው ኢትዮጵያዊ ተብሎ የተጠቀሰው በኋላ የእሱ ልጅ ናት። የአባቷን በጎች ልታጠጣ መጣ። እዛ ከሙሴ ጋር የተዋወቁት እና የሚገርም ነው። በብሉይ ኪዳን በጎችን መምራት ወደ ውሃ መምራት እና ማጠጣት የተለመደ ነው። በጎቹ እዛ ጋር ውሃ ይጠጣሉ። ከዛ በኋላ ደግሞ እረክተው ያርፋሉ እና እግዚአብሔር እንደዚህ አይነትን ነገር የሚያደርግ አምላክ እንደሆነ ትመለከታላችሁ በሰዎች አማካኝነት እና እሱ ራሱ እኛን ለመምራት ወደ እረፍት ውሃ ለመምራት በእረፍት ውሃ ዘንድ ለማስቀመጥ የታመነ እና መልካም አምላክ ነው እንግዲህ እኔ እነዚህን ነገሮች በሙሉ ስናገር እናንተ አንድ ጥያቄ መጠየቅ ትችላላችሁ ለምንድን ነው እነዚህን ሁሉ ነገሮች የሚነግረን ምን ጥቅም አለው ብላችሁ ታስቡ ይሆናል እና መልሴ ምንድን ነው እግዚአብሔር የሚባለውን አምላክ መታመን በጣም በጣም በጣም በጣም በጣም የሚለውን ተናግሬ ላበቃ አልችልም። በጣም እጅግ በጣም ጠቃሚ ነገር ስለሆነ ነው። በህይወታችን በሚያጋጥሙን ነገሮች ሁሉ ትክክለኛና እውነተኛ እረፍት ወደምናገኝበት ቦታ ወደ እረፍት ውሃ ዘንድ የሚመራን፣ እርካታ ወደምናገኝበት ቦታ ሊመራን የሚችል እግዚአብሔር ብቻ ነው። ስለዚህ እግዚአብሔር አምላካችን የእኛ ከሆነ የኛ ካደረግነው የእኛ እንዲሆን ልባችንን ህይወታችንን ከሰጠኑ መጨረሻችን በፍጹም መጥፎ ሊሆንልን አይችልም። እረኛው ወደ እረፍት ውሃ ዘንድ በጎቹን እየመራ ምናልባት የሚያልፍባቸው ቦታዎች በጣም አስቸጋሪ ሊሆኑ ይችላሉ። ተራራማ መንገድ ሊሆን ይችላል። መድረሻው ያ አይደለም። እየተመሩ እየተወሰዱበት ያለው መንገድ ያ ነው። ምናልባት ድንጋያማ ሊሆን ይችላል። ምናልባት አቧራማ ሊሆን ይችላል። ምናልባት እሾካማ ሊሆን ይችላል። ግን የረኛው የመጨረሻ ውሳኔ የት ነው? እረፍት ውሃ ዘንድ ነው። ስለዚህ ያንን እንድናስብና እንድንመለከት እግዚአብሔር አምላካችን ይፈልጋል። በምንም አይነት መንገድ እግዚአብሔር አምላካችን እኛን መርቶ ባዶ ተራራ ላይ አያስቀምጠንም። እምናለከልክበት ጠምቶኛል ብለን እርካታ ፈልጋለሁ ብለን የምንጮህበት ቦታ አይወስደንም አቧራማ ቦታ ላይ አያስቀምጠንም። ትክክለኛ እረፍትና እርካታ ባለበት ቦታ ይወስደናል። ይህንን በልባችን ማሰብና መመልከት አለብን። እንግዲህ መንገዱ፣ የምንሄድበት መንገድ መጨረሻችን አይደለም የሚልን ሀሳብ ነው እየነገርኳቸው ያለሁት። ስለዚህ ወደ እረፍት ውሃ ቦታ እንመጣለን። ጌታ መምራቱን አያቆምም። ደግሞም ከሁሉም በላይ ስለኛ ያውቃል እና እሱ ወደ ትክክለኛ ቦታ እንደሚመራን ካወቅን እንከተለው መጨረሻችን የሚያዛልቅ የሚያዋጣ ከምናስበውና ከምንገምተው በላይ እውነተኛ እረፍትና እርካታ ያለበት የሚሆን ነው። እግዚአብሔር እየተመሰገነ ይሁን። መንገዳችን ውጣ ውረድ ያለበት ስለሆነ አንዳንዶቻችን እንሰለች ይሆናል፣ አንዳንዶቻችን እናማርር ይሆናል፣ አንዳንዶቻችን እናጉረመርም ይሆናል፣ አንዳንዶቻችን እንበሳጭ ይሆናል፣ አንዳንዶቻችን ኦ እነዛ ሰዎች እንደዚህና እንደዚህ ሆነላቸው፣ እኔ ገና ነኝ ምናምን ልንል እንችል ይሆናል። እንደዛ አንበል። እግዚአብሔርን ታግሰን እንከተለው። እግዚአብሔር መጨረሻችንን ያሳምራል። ክብር ለእግዚአብሔር ይሁን። ምክንያቱም የእግዚአብሔር እረኝነት ስራ ስራዎች ውስጥ አንዱ የመጨረሻችንን ማሳመር ነው። ወደ የሚቀጥለው ወደ ሶስተኛው ነጥቤ ልምጣ። የእግዚአብሔር ረኝነት ስራዎች ነፍሴን መለሳት። ተመልከቱ፣ ቁጥር ሶስት ላይ ስትመጡ ይሄ ዘማሪ ነፍሴን መለሳት ስለ ስሙን በጽድቅ መንገድ መራኝ ይላል። እና በጣም አስፈላጊ ነገር ነው። ስለ ምሪት ጥቂት ጥቂት ነገሮች ተናግራለሁ። በኋላ ማጠቃለያ ላይ አንዳንድ ነገሮች እናገራለሁኝ። እና የእግዚአብሔር የረኝነት ስራዎች መካከል አንዱ ነፍስን መመለስ ነው። ይህንን ነፍስ መመለስ የሚባለውን ነገር ስታስቡት ምንድነው? የሂብሩ ቃል የሚናገረው ነፍሳችን መሆን ከሚገባት ቦታ መቀመጥ ከሚገባት ቦታ መከተል ከሚገባት መንገድ ስታ እና ተሳስታ ወደ ሌላ መንገድ ስትሄድ እግዚአብሔር ከሄድንበት ቦታ መልሶ ወደ ትክክለኛው ቦታ ማምጣቱን የሚያሳይ ነገር ነው። ይህንን አስደናቂ ሀረግ በተመለከተ እኔ ሶስት ነጥቦችን ተናግሬ ማብራሪያዎች መስጠት እፈልጋለሁ። አንደኛ፣ ሃ ለሃ ብዬ ነው ያስቀመጥኳቸው እና ሃ ምናልባት አንድ ተኩላ የበጎች ጠላት ወይም ደግሞ አንበሳ ወይም ደግሞ ሌላ አውሬ የሚያጠቃቸው ወደ በጎቹ ሮጦ በጎቹም ቢያስደነብራቸው እና ከደነበሩት በጎች መካከል አንዳንዶቹ ወድቀው ቢሰበሩ እረኛው ምንድን ነው የሚያደርገው? እረኛው ያስደነበራቸውን ጠላት ካባረረ በኋላ ወድቀው ተሰበሩበት ቦታ ሄዶ ምንድን ነው የሚያደርገው? ያነሳቸዋል፣ ያክማቸዋል፣ እንዲፈወሱ ያደርጋቸዋል። በእግራቸው ቆሞ ከሌሎች በጎች ጋር እንዲደባለቁ ያደርጋል። ያ ምንድን ነው? መመለስ ነው። ብንደነብር፣ በአደጋ ብንጠቃ እግዚአብሔር አምላካችን አይ እነዚህ ደካማ ስለሆኑ ነው እና አያስፈልጉኝም ብሎ ጥሎን አይሄድም። ለአውሬ ጥሎን አይሄድም። ተከታትሎ አንስቶ አክሞ ቁስላችንን አስሮ አበርትቶ ጠግኖ አብረን እንድንሄድ ያደርጋል። ይሄ አንድ ነፍስን የመመለስ መንገድ ነው። ለሁለተኛው ደግሞ በመንገድ ላይ ባለው ከፍተኛ የፀሐይ ትኩሳት ምናልባት ወደ እረፍት ውሃ የምንሄድበት መንገድ ረጅም ሊሆን ይችላል እና የቀኑ የፀሐይ ቃጠሎ አድክሞን ዲሃይድሬት አድርጎን ውሃ ከውስጣችን ሙጥጥ አድርጎ አጥፍቶ እያለከለክን ዝለን ተዝለፍልፈን ልንወድቅ እንችል ይሆናል። ምንድን ነው የሚያደርገው? ጠባቂው በዛ ሁኔታ እያለን ጥሎን አይሄድም። ይመጣል፣ ያነሳናል፣ ይንከባከበናል እና ጉልበታችን እስኪታደስ ድረስ በትከሻው ተሸክሞ ከሌሎቹ በጎች ጋር አብሮን ይዞን ይሄዳል። እና ይሄ ደካማ፣ ይሄ ልፍስፍስ፣ ይቺም ማትረባ ብሎ ጥሎን ሊሄድ በፍጹም አይችልም። ሶስተኛ ሃ ከመንጋው የጠፉትን በተመለከተ ቅድም ተናግሬያለሁ። ይሄ ይሄንን አንዳንድ በጎች በሞኝነት አንዳንድ ጠቃሚ የሚመስላቸውን ነገር ምናልባት ጓደኝነት ሊሆን ይችላል፣ ምናልባት የተለያየ ደስ የሚያሰኝ ነገር መስሏቸው ቀን በቀን ሊከተሉ የሚፈልጉን ነገር ይኖራል እና ከዛ ቀስ በቀስ ከመንጋው እየራቁ ቢጠፉ እረኛው ዝም አይላቸውም ሄዶ አሉበት ቦታ ድረስ ዱካቸውን እየተከተለ ሄዶ ሄዶ ካሉበት ቦታ መልሶ ያመጣቸዋል። እረኛ ከበጎቹ መካከል የተለዩትን በመጠበቅ በመመለስ በኩል እንዴት አስደናቂ ነገር እንደሚያደርግ ጌታ ኢየሱስ ክርስቶስ በአዲስ ኪዳን ሁለት ጥቅሶች ላይ የሚቀጥሉትን ነገሮች ተናግሯል። ማቴዎስ ምዕራፍ 18 ቁጥር 17 ላይ ምን ይመስላችኋል? አለ ጌታ ኢየሱስ። ለአንድ ሰው መቶ በጎች ቢኖሩት ከነሱም አንዱ ቢባዝን፣ ቢቅ በዘበዝ ማለት ነው፣ ዘጠና ዘጠኙን በተራራ ትቶ ሄዶም የባዘነውን አይፈልግምን? አዎ ይፈልጋል። ሄዶ ይፈልግና የባዘነውን ይመልሰዋል። ሉቃስ 15 ላይ ልክ እንደዚሁ ተናግሯል ጌታ ኢየሱስ። ሉቃስ 15 ቁጥር 4 ላይ መቶ በግ ያለው ከነሱም አንዱ ቢጠፋ ዘጠና ዘጠኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከናንተ ማን ነው? እናንተ አሲውም እረኞች ብትሆኑ መቶ በጎች ቢኖራችሁ አንዱ በግ ከመቶ መካከል ቢጠፋ ዘጠና ዘጠኙን እዛው በረሃ ትቶ ምን ያደርጋል? የጠፋውን ለመሄድ አይ፣ የጠፋውን ለመፈለግ አይሄድም ወይ? እኔም የመጣሁት የጠፉትን ለመፈለግ ነው ነው ጌታ ኢየሱስ ያለው፣ እየተናገረ ያለው። ስለዚህ የእግዚአብሔር የእረኝነት ስራዎች መካከል አንዱ የጠፉትን መፈለግ ነው። እና የጠፉትን ፈልጎ አግኝቶ እኛን ወደ ትክክለኛው መንገድና ቦታ ወደ ትክክለኛው ምሪት ማስገባትና ከእግዚአብሔር ጋር ጤናማ ህብረት ከሌሎቹም በጎች ጋራ ጤናማ ህብረት ኖሮን እንድንመራ ነው። እኛ አንዳንድ ጊዜ በዚህ ዓለም ላይ ባለንበት ጊዜ በፈተና አውሬ ተጠምደን ልንወድቅ፣ ልንላላጥ፣ ልንቆስል እንችል ይሆናል። ጌታ መጥቶ ከፈተና ዘቅት ውስጥ በደግነት በጨዋነት፣ በፍቅሩ አንስቶ ተንከባክቦ እንደገና ያቆመናል። እኛ አንዳንድ ጊዜ በዚህ ዓለም የፀሐይ ትኩሳት፣ የተለያዩ አድካሚ ነገሮች ውስጥ ገብተን ዝለን ተዝለፍልፈን አይኖቻችንን የት ማድረግ እንዳለብን አቅቶን በወደቅንበት ቦታ ላይ ማንም ሰው ዞር ብሎ ባያየንም እንኳ ጌታ ግን መጥቶ አንስቶ አቧራችንን አራግፎ ቆሻሻችንን አስወግዶ አጥቦ ሰው አድርጎ ያቆመናል። ይሄ የእግዚአብሔር ስራ ነው። ነፍስን የመመለሱ አስደናቂ ስራ ነው። እኛ ከመንገድ ፈቀቅ ብለን ጠፍተን ባዝነን ተቅበዝብዘን ሊሆን ይችላል። መጽሐፍ ቅዱስ ላይ ከእግዚአብሔር መንገድ መጥፋት መቅበዝበዝ ነው ተብሎ ነው የተጻፈው። ኢሳያስ 53 ላይ እኛ እንደ በጎች ተቅበዝ ብዘን ጠፋን ከመንገድ ከእግዚአብሔር ርቀን ኃጢአት ወደን ኃጢአት በኃጢአት ተጠምደን ጠፍተናል ግን እግዚአብሔር ሁላችንን ወደ ገዛ መንገዱ ፈልጎ መለሰን የሚልን ቃል ታያላችሁ። እግዚአብሔር ደግ ነው። እግዚአብሔር ጨዋ ነው። እግዚአብሔር መሐሪ ነው እግዚአብሔር ታጋሽ ነው ስለዚህ በእንደዚህ አይነት ሁኔታ እኛን የመመለስ ስራ አለው የመጨረሻው የእግዚአብሔር እረኝነት ስራዎች ቁጥር አራት ይህንን ፈጠን ፈጠን ብዬ እናገራለሁ ስለ ስሙ በጽድቅ መንገድ መራኝ ቅድም ተናግሬ ያለው አንዳንድ ሀሳቦች ሁላችን ምሪት ያስፈልገናል ለዚህ ነው መዝሙር 25ን ያነበብኩላችሁ። እግዚአብሔር በጎች ምሪት እንደሚያስፈልጋቸው እኛም ምሪት ያስፈልገናል እና ይሄንን ከተናገረ በኋላ ከዛ በኋላ እየተናገረው ምንድን ነው? በሞት ጥላ መካከል ብሄድ፣ አሁንም የፕሬዘንቴንስ የአሁን ጊዜ መኖርን የእግዚአብሔርን ጠቅሶ አንተ ከኔ ጋር ነህ። አሁን በሞት ጥላ ውስጥ እየሄድኩ በአስፈሪ ነገር ውስጥ እየሄድኩ አሁን አንተ ከኔ ጋር ነህ፣ ስለዚህ ሞትን አልፈራም። አንዳንድ ሰዎች ህይወታቸው በፍርሃት የተሞላ ነው። ሳር ቅጠሉ ኮሽ ባለ ቁጥር ድንግጥ ነው የሚሉት ሰዎች፣ እንደዛ አይነት ሰዎች አሉ። እግዚአብሔር ከእኛ ጋር መኖሩ እርግጠኛ መሆኑ ከተሰማን ከተሰማንና ካወቅን በምንም አይነት መንገድ እግዚአብሔር እኛን አሳልፎ አይሰጥንም። በሞት ጥላ መካከል እንኳ ብንሄድ፣ እንዳውም ቁጥር ሰባት ቁጥር አምስት ላይ ደግሞ በፊቴ ገበታን አዘጋጀህልኝ በጠላቶቼ ፊትለፊት ራሴን በዘይት ቀባ ጽዋይም የተረፈ ነው። እና ጠላቶቼ እያዩ ይወድቃል፣ ይጠፋል እያሉ አንተ ግን በፊቴ ገበታን አዘጋጅህ የምበላው ምጠጣው የለመለመ ነገር አዘጋጅተህልኛል። እና እንዳውም ጠላቶቼ እንደዛ እያሰቡ ጽዋዬ ራሱ የተትረፈረፈ ነው። እና እረፍታለኝ፣ እርካታለኝ፣ ሰላም አለኝ አንተ ከኔ ጋር ስለሆንክ አንተ ጠባቄና እረኛዬ ስለሆንክ የምታስብልኝ የምትጠነቀቅልኝ ስለሆንክ የሚል ሀሳብ አለው እና ቀጥሎ የሚያጽናኑ የእግዚአብሔር ቸርነት መንገዱ በሕይወቴ ዘመን ሁሉ ይከተሉኛል፣ በትርህና ምርኩዝህ እነሱ ያጽናኑኛል ብሎ የመጨረሻዬ ደግሞ የተሳካ ነው። ቅድም ተናግሬያለሁ። እግዚአብሔር መጨረሻችንን ለማበላሸት እኔና እናንተን ወደ ራሱ እረኝነት ውስጥ በፍጹም አላስገባ ነው። መጨረሻችንን ለማስተካከል ህይወታችንን የመጨረሻ የተስተካከለ ፍጻሜ እንዲኖረው ለማድረግ እግዚአብሔር የኛ እረኛ፣ የአንቺ እረኛ፣ ያንተ እረኛ ለመሆን መረጠ። ክብር ለእግዚአብሔር ይሁን። ራሳችንን ለእግዚአብሔር እንስጠው። በእግዚአብሔር እረኝነት ውስጥ ራሳችንን እናስጠጋ እና ክርስትና የሚባለው እምነት በምድር ካሉ እምነቶች በሙሉ የተለየ የሚያደርገው ምንድን ነው? ይሄ የሰማይና የምድር ፈጣሪ እግዚአብሔር ሁል ጊዜ ከእኛ ጋር ለመሆን በረኝነቱ ቃል ኪዳን መግባቱና ደግሞም በተግባር ይህንን ለመፈጸም በመቻሉ ነው። እና እግዚአብሔር ላይ ታምነን ልንከስር አንችልም። ማንም ሰው በእግዚአብሔር ላይ ታምኖ ሲከስር አይቻላቅም ። እና ትናንትና በነበርኩበት ስብሰባ ላይ አንድ በጣም የታወቀ ዶክተር ነው ይናገር የነበረው። እና ምን አለ፣ እኔ በዚህ በአገልግሎት ዘመን አለ በጣም ብዙ አገር ሄጃለሁ፣ በጣም ብዙ ሺ ሰዎች ተዋውቅ ያለሁ፣ በጣም ብዙ ሺ ሰዎች መካከል ወንጌል ሰብክ ያለው አለ እና ከሰበኩላቸው ሰዎች መካከል በጣም ብዙዎች እግዚአብሔርን አምነው፣ በጣም ብዙዎች በጣም በጣም ሰላም እና እርካታ ያለው ኑሮ ሲኖሩ አይቻለሁ። እግዚአብሔርን ባለመታመን ግን እንደዚሁ በራሳቸው ራሳቸውን ለራሳቸው እረኛ፣ አለምን ለራሳቸው እረኛ፣ ኃጢአትን ለራሳቸው እረኛ ያደረጉ ሰዎች ግን በተዘዋዋሪ መንገድ በሰይጣን ረኝነት ውስጥ የወደቁ ሰዎች ሲጎዱ መጨረሻቸው ባዶ ሲሆን ነው ያየሁት። እና አላወቅኩም የዩኒቨርሲቲ ተማሪዎች እንደሚኖሩ እንጂ ይዣችሁ ይሄድ ነበር እናንተን ወጣቶች። ብዙ የዩኒቨርሲቲ ተማሪዎች ነበሩ እና እዛ መካከል እና ከዛ ምን አለ በጌታ የተለወጡ ሰዎች የእግዚአብሔር ረኝነትና ጥበቃ በላያቸው ላይ እየተፈጸመ በዓለም እውነተኛ ምስክሮችና እርካታና ሰላም ኖሯቸው በዚህ ምድር ላይ በእውነት ሪል የሆነ ላይፍ ሲኖሩ አይቻለሁ። ሌላው ግን ሌላ ነው ብሎ ሲናገር ሰምቼ የነበርና እውነት ነው፣ እግዚአብሔር ይመስገን። ስለዚህ ይህንን እያሰብን በእግዚአብሔር ላይ መታመን በእግዚአብሔር ላይ መደገፍ በጣም አስፈላጊ ነገር እንደሆነ በማወቅ የዕለቱን ሀሳባችንን እንደመድማለን።